ልዑል ዶክተር አስፋወሰን አስራተ ካሳ ነዋሪነታቸው በአገረ ጀርመን ሲሆን ደራሲ የአፍሪካና የመካከለኛው ምስራቅ ጉዳዮች አማካሪ ናቸው። የእቴጌ ምነን የልጅ ልጅ የቀዳማዊ ኃይለ ሥላሴ የዘውድ ምክር ቤት ፕሬዚደንት የነበሩት የልዑል አስራተ ካሳና ልዕልት ዙሪያሽ ወርቅ ገብረ እግዚአብሔር ልጅ ናቸው። የከፍተኛ ተቋም ትምህርታቸውን ያካሄዱት በህግ ምጣኔ ሀብትና ታሪክ ሲሆን ሶስተኛ ዲግሪያቸውን በማግኘት የተመረቁት ከፍራንክፈርት ዩኒቨርሲቲ ነው። የበርካታ የክብር ሽልማቶች ተሸላሚም ናቸው። ድህረ ምርጫ 2013 ኢትዮጵያ ወዴት ለሚለው የመነጋገሪያ አጀንዳችን ቀዳሚ ጥያቄያችን የነበረው ትግራይ ውስጥ ተከስቶ ያለውን ቀውስ ተከትሎ ዓለም አቀፉ ማህበረሰብ በተለይ ምዕራባውያኑ ሀገራት በኢትዮጵያ መንግስት ላይ ብርቱ ጫናዎችን እያሳደሩ ይገኛሉ። ይህንን እንደምን ይመለከቱታል? ኢትዮጵያ መንግስትስ ይህን ለመቋቋም ምን ማድረግ ይገባዋል ይላሉ የሚል ነው። ምላሽ አላቸው። መቼም አቶ ካሴ አሁን ታሪካችንን ዞር ብለው ያዩ እንደሆነ አሁን የከሀኛው ክፍለ ዘመን በኋላም ያለን የኢትዮጵያ ታሪክ የሚያሳየን አንድ ነገር ቢኖር ኢትዮጵያችን ጠላቶች እንጂ በእውነት ወዳጆች የሌላት ሀገር ናት። እኛንን ብዙውን ጊዜ ኢትዮጵያ ከሌ ሀገር የኢትዮጵያ ወዳጅ ናት እያልን ይህንን ሁሉ አመት ራሳችንን ስናታለል የከረም ነው። ሁሉም የኢትዮጵያን ጥፋት እንጂ የኢትዮጵያን መበልጸግ የሚፈልግ ውጭ ሀገር ማለት በጣም አድርጎ ይከብደኛል። እስቲ ዞር ብለን እንመለከተው። በታሪካቸው ለመጀመሪያ ጊዜ እንግሊዞች ወደ አፍሪካ ገብተው አንዱን አፍሪካ ነጻነት በወታደር ኃይል ነጻነት እን ሰጥና ነጻነቷ እንዲትመለስ ያደረጉት ሀገር ቢኖር ኢትዮጵያ ናት። ለመጀመሪያ ጊዜ በታሪካቸው በኤምፓየራቸው ከተመሰረተ በኋላ በአስራ ዘጠኝ መቶ ሰላሳ ሶስት ዓመተ ምህረት መጥተው ከኢትዮጵያ ጀግኖችና ከኢትዮጵያ አባቶቻችን ጋር የኢትዮጵያ ነጻነት መመለሳቸው ነው። ይህንንም ሲያደርጉ እንኳን ሌላ አንደበት እያላቸው ነው። ቸርችል ራሱ ባይኖር እንደውም ኢትዮጵያን የእንግሊዝ ፕሮቴክቶሬት ለማድረግ ከእንግሊዝ ባለስልጣኖች ውስጥ ሰፊ አስተሳሰብ ነበር። በእውነቱ አጼ ኃይለሥላሴ ከሚመሰገኑበት አንዱ ይሄ ነው። ይሄንን ሴራቸውም በጊዜ አውቀው ቶሎ ብለው አሜሪካንን የሙጥኝ ብለው ይሄ ሴራ እንዲቀር ተደርጎ ኢትዮጵያ ነጻነቷንና እና ህልውናዋን ይዛ ለመቀመጥ ችላለች። ከዛም በኋላ የተደረጉት ነገሮች ሁሉ ኢትዮጵያ አንድነቷ ከተጠበቀ ምን አይነት ሀይል እና ምን አይነት አፍሪካ ውስጥ ያላት ፖቴንሻል ምን እንደሆነ የብዙ ምዕራባውያንም ሆነ ምስራቅ ሀገሮች በደንብ አድርገው ይሄንን ስለሚያውቁ ይሄንን አንድነትና ይሄንን ህልውና የሚሹ ብዙዎች አይደሉም። በዚህ ምክንያት ነው የአሜሪካኖች ይገባኛል በእውነት በአንድ በኩል ካየ ነው። እኛ ይህንን አድርግ ስንል ሂድና ሶማሌን ያ ስንል እሺ የሚለንን ሂድና ደቡብ ሱዳን ገብተህ ይህን አድርግ ስንለው እሺ የሚለንን በቂ የሆነ እገዛ በዩናይትድ ኔሽንስ ባለን ሁኔታ ላይ የሚሰጠንን እኛ ስልጣን ላይ ያወጣውን መንግስት በምን አይነት ነገር አወረዳችሁ በሚል አንደበት ይሆናል። እስኪ በእንዲህ ተሰምቶ በማይታወቅ ሁኔታ ቲፒኤልኤፍ የተባለውን ድርጅት የሚረዱት ይሄ ግን ከኢትዮጵያ ሕልውና ጋር የሚጻረር ፖለቲካ በመሆኑ የኢትዮጵያ ሕዝብ እንዳልተቀበለው ባለፉት ወራት አይተናል። ይሄ አሳዛኝ ሁኔታ ነው። ሌሎቹም አውሮፓውያን ሀገሮች እንደው ትንሿ አይርላንድ እንኳን ሳትቀር እንዲህ አይነት ኢትዮጵያ ሕዝብ ላይ ያላትን ጥላቻና የፈጠረ አንድነት ፖሊሲ ስታሳይ፣ ሁላችንም አዝነናል። ሁላችንም ተበሳጭተናል። ሁላችንም ደግሞ በየፊናችን ይሄንን ለማስታጎል እና ይሄንን ለመቀወስ አንዳንድ ሁኔታዎች አምጥተናል ብዬ አምናለሁኝ። ወደፊትም የኢትዮጵያ ህዝብ አንድነቱን እስካሳየ ድረስ እነዚህ የውጭ ሀገር ድርጅቶች የፕሬሱ ሳይቀር በኢትዮጵያ ላይ አንድ ነገር ሊያደርጉ አይችሉም። ስለዚህ እኛ ኢትዮጵያኖች የአንድነት የፍቅራችንን ሁኔታ እስካሳየን ድረስ ባለፉት ሳምንታት እንዳሳየነው ይሄ ሁሉ ጫጫታ ከውጭ ሀገር ያለው በቅርብ ጊዜ እንደሚያቆም እንደው በመቶ በመቶ እርግጠኛ ነኝ። ስለዚህ አንድ ሀገር ስትደክም ህዝቧ ስትከፋፈል ነው። አውሮፓውያንም ሆኖ አሜሪካኖች ጥንካሬ ተሰምቷቸው አይ አሁን የኛ ያለንን ፕላን ውስጥ ስራ ላይ የምናውልበት ነው ብለው የሚነሱበት ጊዜ ያ ነው። ስለዚህ አንድነታችን መጠንከር አለበት ብናለሁኝ። ልዑል ዶክተር አስፋ ወሰን አስራተ ካሳ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አድርጌ አመሰግነውታለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።